አድማጮቻችን የዛሬው የውይይት መድረክ አጀንዳችን የ2015 የኢትዮጵያ አንኳር ጉዳዮች በምልሰታዊ ምልከታ ዳሰሳ ለ2016 አቅጣጫን ማመላከት ነው። የውይይቱ ተሳታፊዎች ዶክተር ፍጹም አቻም የለህ የግል ጠበቃና የሰብአዊ መብቶች ተሟጋችና ደራሲ ገለታቡ ዘለቀ ናቸው። በቅድሚያ ዶክተር ፍጹም በፖለቲካው ሰላምና ጸጥታ ዘርፍ ኢትዮጵያ ውስጥ በ2015 ዋነኛ ክስተቶች ምን ነበሩ? አሉታዊና አወንታዊ ገጽታዎቻቸውንስ እንደምን ይገልጣሉ? አመሰግናለሁ። ለድሉ ኢትዮጵያ በ2015 የተከናወኑት በአዎንታዊ ደረጃ ሊባል ዛሬም ኢትዮጵያ የምትባል አገር በዓለም አቀፉ ማህበረሰብ ውስጥ ሬኮግናይዝ የሆነች አገር ወደ 2016 ተሸጋግራለች። እንደ ሀገር አገር ሆና ውል የምትፈርም ኤንቲቲ ሆና አለች። ከዛ ውጪ ትግራይ ውስጥ የተካሄደው ጦርነት በአለፈው አመት በውል በመጠናቀቁ አሁን በዛ አካባቢ ይሄን የተባለ ደም መፋሰስ የለም። እንግዲህ በትግራይ ክልል ወይም ደግሞ ክፍለ ሀገር ተብሎ በሚጠራው ከዛ ውጭ ግን አዎንታዊ የሚባል ነገር እኔ በእውነቱ አይታየኝም። አሉታዊ የሆኑ ነገሮች ወይም ደግሞ እዛች ሀገር ላይ የተጫኑባት በጣም በጣም ብዙ ናቸው። ግን ዋና ዋናዎቹን እንኳን እናንሳ ብንል ሚሊዮኖች ከሚኖሩበት ቀዬ መሰደዳቸው፣ በተለይ ደግሞ በአማራ ብሔር በመሆናቸው ብቻ በጣም ሚሊዮኖች አሁንም ስደት ውስጥ መሆናቸው፣ መንግስት እነሱም ፕሮቴክት ማድረግ አለመቻሉ፣ አማራ ክልል ተብሎ በሚጠራው ቦታ መንግስት በመጀመሪያ የልዩ ሀይሉን ትጥቅ አስፈታ። ከዛ በኋላ ሌሎቻችሁ ፍቱ በማለት አማራ ክልል ውስጥ በየቦታው አገር መከላከል ሲገባው የራሱን ንጹሐን ዜጎች ልክ ትግራይ ውስጥ እንደተደረገው ለመጨፍጨፍ የጦር ሀይሉን አዞ፣ ያለ የሌለ ሀይሉን ከድሮን እስከ ትንሽ እና ወከፍ መሳሪያ አስይዞ ያው እዛ አካባቢ የሚፈሰውን ደም እናቃለን። በተለያዩ ትላልቅ ከተሞች ወይም በአዲስ አበባ በሺዎች የሚቆጠሩ የአማራ ተወላጆች እስር ቤት የሚሆን ቱቦ ውስጥ መጋዘን ውስጥ ታግተው ከትንሽ እስከ ትልቅ ከሊስትሮ እስከ ዘበኛ እስከ ጠበቃ እስከ ሐኪም የፖለቲካ አክቲቪስት፣ የፓርላማ አባላት፣ የክልል ምክር ቤት አባላት፣ የአዲስ አበባ ምክር ቤት አባል እነዚህ ሁሉ ያለመከሰስ መብታቸው ሳይወሰድ ይህ ህጋዊ በሆነ መንገድ የራሱን የጻፈውን ህገ መንግስት የህጎች ሳያከብር በሺዎች የሚቆጠሩ የአማራ ተወላጆች በእስር ቤት እየማቀቁ ነው። ከዛም አልፎ ኦሮሚያ በሚባለው ክልል ደግሞ እንደዚሁ ከኦነግ ሸኔ ጋር የተያዙ ብቻ ሳይሆኑ በዛ ውስጥ የሌሉበት ንጹሐን እየተገደሉ በድሮን እየተደበደቡ ነው። ስለዚህ አማራ እና ኦሮሚያ ክልል ተብሎ የሚጠራው የጦሩ አውድማ ሆኖ እንደቀጠለ ነው የምናየው። ኢኮኖሚውን ከዚህ ከ የራሽያ ዩክሬን ጦርነት በኋላ የሚላኩ እርዳታ እህሎች የሚሆን ማዳበሪያዎች ኦፍኮርስ በዓለም ደረጃ ቀንሰዋል፣ ችግር አለ እንጂ በኢትዮጵያ ግን አድሏዊ በሆነ መንገድ መሰራጨት ብቻ ሳይሆን በጉቦ እና በሙስና የተዘፈቀ መንግስት ስለሆነ በትክክል ለዜጎች እንዳይደርስ እየተቸገሩ ሰላማዊ ሰልፍ ያደረጉ ገበሬዎችን በተለይ የአማራ ክልል ገበሬዎችን አይተናል፣ ሰምተናል። እና ከዚህ ጋር የተያዘ እንግዲህ የኑሮ ውድነቱንም አለኝ እና ከዛ አንጻር ያየሁት አሁን በአዲስ አበባ ዙሪያ አዲስ ከተማ ተመስርቶ ወደ አምስት መቶ ሺህ ሰዎች እንደተፈናቀሉ እና ለራሳቸውም ይሁን ለመንግስት ሴኩሪቲ ትሬት እንደሚሆን በዚህ ሁኔታ ነው እንግዲህ የአገሪቱ ሉዓላዊነት እንዴት ነው የሚከበረው የሚለውን እንደ አንድ መንግስት ሰው ቁጭ ብሎ ማሰብ ይኖርበታል። ይሄ ነው የሚታይ። ደራሲ ገለታውስ በእርሶ አተያይ በሁለት ሺህ አስራ አምስት በፖለቲካው ሰላምና ጸጥታ ዘርፍ ምን ዋነኛ ክስተቶች ነበሩ? ከአሉታዊና ወንታዊ ገጽታቸው አኳያ እንደምን ይገልጧቸዋል? እናመሰግናለሁ ወንድሜ ካሳሁን ዶክተር ፍጹም ጋር አብረን ለውይይት ስለቀረብን ደስ ብሎኛል። ብዙውን ዶክተር ፍጹም አነሳስቶታል። እንደው ትንሽ ለመጨመር ያህል በዚህ በፖለቲካው ጉዳይ እኔ በአብዛኛ ማንኛው ማየው እንግዲህ ጎልቶ የሚታየው የነበሩ ዋና ዋና የፖለቲካ ክስተቶች በሀገሪቱ ላይ ከባድ ችግር ያንዣበቡ እና ችግር የፈጠሩ ጉዳዮች ናቸው። ከዛ ውስጥ ለምሳሌ ፖለቲካ ፋክሽኑ ወይም ልዩነቱ በጣም የሰፋበት አመት ነው። ሁለት ሺ አስራ አምስትን ስናስብ ዶክተር አብይ ወደ ስልጣን ከመጣ በኋላ የዶክተር አብይ ቲም ያው ቲም ለማ የሚባለው በርሊን የፈረሰው በማለዳ ከዛ ቲም አብይ ነው የተፈጠረው። ይሄ ቲም አብይ ብዙ ደጋፊዎችን ያጋጣበት አመት ነው። በሚገርም ሁኔታ ብዙ ሰው ወራጅ የበዛበት ነው። ምሁራን እንደውም ይቅርታም እየጠየቁ እስከ ዛሬ ድረስ ትከተል ኖር ያለሁኝ ይቅርታ ይደረግልኝ ሁሉ ያሉ እጅግ በጣም ብዙ ሰው በዚህ በገዥ መንግስት ላይ ተቃውሞ ያሳዩበት ከባድ የፖለቲካ እንዲህ አይነት ዝንባሌዎች የታዩበት አመት ነው። የአዲስ አበባ የሸገር ከተማ አንዳንድ ግንባታ አዲስ አበባን ሲያምስ የነበረ ነው። የሀገሪቱ ዋና ፖለቲካ ሆኖ የቆየ ነው። የአማራ ክልል ብልጽግና የፈረሰበት አመት ነው። በሚታወቀው የመጀመሪያው ፋኖ ከተማውን የአማራ ክልል በሙሉ በተቆጣጠረበት ጊዜ በዶክተር የበፊቱ የአማራ ክልል ፕሬዚደንት የነበሩት እሳቸው ወጡ እንዳለ ካቢኔው ፈረሰ እና እንደ አንድ የፖለቲካ ትልቅ ክስተት የሚታየው እሱ ነው። ከፍተኛ የመዋቅር ጥያቄዎች ደቡብ ውስጥ የታዩበት ዓመት ነው። እንደምታውቁት በፌዴራል ስርዓቱ ላይ ኢትዮጵያ ምክክር አድርጋ የሆነ እልባት ስላልሰጠች በአንድ በኩል የምክክር ኮሚሽን እዚህ ጋር አለ ተብሎ ተቋቁሞ በዚህ ጉዳይ ላይ ምንም ምክክር አይደረግም። ስለዚህ የደቡብን የመዋቅር ጥያቄ አፍርሶት እንደገና ሌላ መዋቅር ተፈጥሯል። ያ መዋቅርም አሁን ሌላ ጥያቄ አስነስቶ ከባድ ችግር ሀገር ያለው ኦሮሚያ ክልሉ እንደሄድ በጉጂ በቦረና እንደዚሁ የመዋቅር ጥያቄዎች እያመሰ ነው ሀገሪቱን ያለው እና በፖለቲካው ዘርፍ እጅግ በጣም ሰፋፊ ሰፋፊ ሰፋፊ ግጭቶች፣ ኪሳራዎች የተመዘገቡበት ዓመት ነው። በጸጥታውም እንደዛውም ዶክተር ፍጹም እንዳለው ትግራይ ውስጥ መጣ የተባለው ይሄ ፕሪቶሪያውን ስምምነት ተከትሎ ተኩስ ቆሟል። ነገር ግን ከፍተኛ ረሃብ የተመዘገበበት ጊዜ ነው። በየቀኑ ሰው ሞቶዋል የተባለበት የትግራይ ክልል መንግስትን መግለጫ ወጣበት ጊዜ ነው። የሴት እህቶች መደፈር፣ ሰብአዊ መብት ጥሰት፣ ኪድናፕ መደረግ ወንጀል በጣም የሰፋበት ጊዜ ነበር። ያም ሆነው አዲሱ ጦርነት የአማራ ክልል እንግዲህ የተከፈተበት አመት ነው። ከፍተኛ የሆነ ጦርነት አማራ ክልል እስካሁንም እየተስተናገደ ነው። ሌላው የአመት ከሴኩሪቲ አንፃር ካሳሁን ከፍተኛ የሆነ የአፈና ዜጎች መንቀሳቀስ ያልቻሉበት ዓመት ነበር። ሁለት ሺህ አስራ አምስት ዓመት ምት። በተለይ በኦሮሚያ ክልል ሹፌሮች ይወጣሉ፣ አይገኙም፣ ደብዛቸው አይገኙም። ቆይተው እንደው የሚገርመው ነገር ደግሞ ከታፈኑበት ቦታ ድርድር አድርገው በባንክ በኩል ሂሳብ እያስተላለፉ መንግስት በምድሪቱ የሌለ እስኪመስል ድረስ ዜጎች ዋስትና በጣም ያጡበት የፉድ ሴኩሪቲ እና በአጠቃላይ በሀገሪቱ ውስጥ ሰፊ የሆነ የፖለቲካና የጸጥታ ችግር ነው ሰፍኖ የነበረው። እንደው በሌላው ሀገር ምናልባት በሰላሳ አመት በሀያ አምስት አመት የሚታይ በአምስት አመት ጊዜ ውስጥ የተከሰተ አድርጌ ነው የማየው። ዶክተር ፍጹም በምጣኔ ሀብትና ማህበራዊ ዘርፍ ወርሶ እንደዚሁ የሰብአዊ መብቶች ተሟጋችም ስለሆኑ አንዱም ትልቁ ነገር በዲሞክራሲያዊ ግንባታ ሂደት ውስጥ የሚዲያ ሚና ከፍተኛ ነው እና የፕሬስ ነጻነት አኳያስ በምን መልክ ያዊታል? ያለፈው ሁለት ሺህ አስራ አምስት ምጣኔ ሀብቱን ከዚህ ከፖለቲካው ጋር ብናያይዘው ለምሳሌ ወደ አምስት መቶ ሺህ ኢትዮጵያውያን እዚህ ሸገር ከተባለው ከተማ በመንግስት ኃይሎች እንዲፈናቀሉ ተደርገዋል። እነዚህ ሰዎች እዛ ቤት ላይ ያባከኑት ገንዘብ፣ እነዚህ ሰዎች የፈጠሩት ኢኮኖሚ፣ እነዚህ ሰዎች ያጡት ሀብት በቢሊየን የሚቆጠር ሀብት ነው። እንደገና እነዚህ ሰዎች በኃይል በሚነቀሉበት ጊዜ መጠው እንደገና ወይ የነበራቸውን ስራ አጠዋል፣ ወይ የሚኖሩበት የላቸውም። ስለዚህ እንደገና ኢኮኖሚ ላይ መንግስት ታክስ የሚከፍሉ የነበሩ ሰዎች ዛሬ ተመጽዋች ሆነዋል ማለት ነው። ይሄ በራሱ የፈጠረው ኢኮኖሚ ቀውሳል። እንደገና በየቦታው በዚህ በተለያዩ ነቀላና የዘር ጠረጋዎች ማለት የሚካሄድባቸው ቦታዎች ላይ እነዛ ገበሬዎች፣ እነዛ አምራች የነበሩ ትርፍ ምርት ኖሯቸው ገበያ የሚሸጡ የነበሩ ገበሬዎች አሁንም እንደገና ተመጽዋች። ይሄ ሁሉ ስደተኛ በአገር ውስጥ ወደ አምስት ስድስት ሚሊዮን የሚሆን ስደተኛ ተፈጥሯል በዚህ ባለፉት ሁለት ዓመታት እና ይሄ በራሱ ኢኮኖሚ ላይ ትልቅ ተጽዕኖ ነው የሚኖረው። መቼም ዩኒቨርሲቲዎች ወደፊት ያጠኑታል ብዬ ነው የማስበው፣ ይሄ የሰብአዊ መብት ረገጣው ኢኮኖሚ ላይ ምን አይነት ተጽዕኖ እንደሚፈጥር ከዛም አልፎ በየቦታ አሁን በኢትዮጵያ ላይ ብቻም በሌላው ዓለም ላይ ዚ የራሻና የዩክሬን ጦርነት የእርዳታ በርካሽ የሚገኘውን ስንዴ ውድ አድርጎታል። ሌሎች እቃዎችም ውድ ሆነዋል። ግን ደግሞ ከዛም አልፎ ደግሞ ማዳበሪያ በጣም ተወደዋል። በዛ ምክንያት ማለት ኢትዮጵያ ብቻ አይደለም በዚህ ኢምፓክት የሆነችው። ግን የኢትዮጵያ ግን ይሄንን አስቦ ይሄ ነገር በጊዜ ከኢትዮጵያ ከምታገኘውን ከነዚህ ሀገሮች የምታገኘውን በዩናይትድ ኔሽን በምንም በኩል አግኝቶ በጊዜ ሎጂስቲክሱን አስተካክሎ ወደ ገበሬዎች የማድረስ ስራ በበቂም አልተሰራም። የተሰራውም ደግሞ አድሏዊ ስለነበረ ገበሬዎች ሰላማዊ ሰልፍ አድርገዋል። አሁን የነዚህ ገበሬዎች ምርት እንግዲህ አሁን ህዳር ታህሳስ ላይ በሚመረትበት ጊዜ ምርትም ካለ የዚህን መጥፎ ውጤቱን ደግሞ የምናይበት ያ በራሱ ደግሞ የሀገሪቱን የፉድ ሴኪሪቲ ራስን የመመገብ የሚደረገውን ጥረት አዘግቶስ ነው የከተተው። እና የመንግስት የራሱ ፖሊሲ ማለት ነው። እንደገና እነዚህ አይነት ነገሮችን ደግሞ ያው እንዳያጋልጡ በዓለም ደረጃ አራተኛው ሀይል የሚባለው የነፃው ስረስ እንዳይንቀሳቀስ መንግስትን የሚተቹ ጋዜጠኞች መንግስትን የሚተቹ ሂስ ጸሐፊዎች ያለ ፍርድ ቤት ትዕዛዝ ያለ ወንጀል ታስረው ከሌላም ሀገር ተባረው የመጡ እንደ የድሮ የእሳት ጋዜጠኛ የነበረው ጎበዜ አይነት ከጅቡቲ ተጠርንፈው የመጡ ሁሉ ጋዜጠኞች የምናይበት ቦታ ነው እና የመናገር መብት የሚባል ነገር እንኳን እዛ ፓርላማ ውስጥ የፓርላማ አባላትም የላቸውም። ለዚህ የፓርላማ አባላት ራሳቸው የፓርላማና የክልል ምክር ቤት የአዲስ አበባ ምክር ቤት አባላት የአለ መከሰስ መብታቸው ሳይገፈፍ እስር ቤት ያሉት እና የኢትዮጵያን ፖለቲካ ሁኔታ ከኢኮኖሚው ለይቶ ማየቱ በጣም በጣም ከባድ ነው። ኢትዮጵያ የነፃ ትምህርት ተጠቅሶስ የነፃ ገበያ ሀገር ተብሎ ይባላል። ፖለቲካው አንቆ የያዘው ኢኮኖሚ ነው ያለው። ፖለቲካው የሚፈልጋቸው ቱጃሮች ይፈጠራሉ። ፖለቲካው የማይፈልጋቸው ቱጃሮች ደግሞ እነሱ ከዛ ሀገር የሚወጡበት የሚታሰሩበት፣ የሚገለሉበትን መንገድ ሲያጠነጥን የሚውል መንግስት ያለ ነው የሚመስለኝ። እና እሱን ኢትዮጵያ ውስጥ ያለውን የፕሬስ ነፃነት እ አለም ስሙን ኢትዮጵያና ፕሬስ ነፃነትን አሉታዊ በሆነ መንገድ ካልሆነ አንድ አረፍተ ነገር በፖዘቲቭ መንገድ መስራት የማይቻልበት ደረጃ ላይ ደርሰናል ዛሬ ማለት ነው። በዓለም ላይ ቶፕ ቴን አሳሪዎች ሳሪዎች ወይም አንገላሾች የምትባለው ሀገር ኢትዮጵያ ናት ብዬ ነው ማስ ከዶክተር ፍጹም አቻሜለህ የግል ጠበቃና የሰብአዊ መብቶች ተሟጋችና ደራሲ ገለታው ዘለቀ ጋር ያካሄድ ነው ቃለምልልስ በዚሁ አልተገታም። በተከታዩ ክፍለ ዝግጅታችን የኢትዮጵያን የብሪክስ ቡድን አባል አገር የመሆን ፋይዳዎች አንስተው ግለ አተያዮቻቸውን ያጋራሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።